ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 በ22፣ እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የዛሬ ሰኞ መስከረም 30 2009 ዓ.ም ፕሮግራማችን ተጀመረ። ኢትዮጵያ ውስጥ ለተፈጠረው ቀውስና ሁከት ፕሬዚደንቱ ሙላቱ ተሾመ ኦነግንና ግንቦት ሰባትን ተጠያቂ ያደረጉ። የኦነግና ግንቦት ሰባት መሪዎች ከግብጽ መንግስት ተቋማት ጋር እጅና ጓንት በመሆን ባቀነባበሩት የጥፋት እንቅስቃሴ በርካታ ሀገራዊና የውጭ ባለሀብቶችና ሰራተኞቻቸውን ለአደጋ ያጋለጠ የታሰቡበት ከፍተኛ ውድመት ፈጽመዋል። ፕሬዚዳንቱ ለተወካዮች ምክር ቤትና ለፌዴሬሽን ምክር ቤት የጋራ ስብሰባ ካደረጉት ንግግር የወሰድነው ነው። በዕለቱ አብይ ርዕስ ሰፋ አድርገን እናቀርበዋለን። በኢትዮጵያ የአስቸኳይ ጊዜ አዋጅ ያስፈለገበትን ምክንያትም የመንግስት ኮሚኒኬሽን ጉዳይ ሚኒስትሩ ያብራሩበት ዘገባ ይዘናል። የህግ ባለሙያም አነጋግረናል። ከዋና ዋና የምሽቱ ዜና መካከል ደግሞ አንዳንዶቹን ቆንጅት በኮንጎ ዲሞክራሲያዊት ሪፑብሊክ ለፕሬዝደንታዊ ምርጫው ቀደም ብሎ የታቀደው የጊዜ ሰሌዳ ተቃርቧል። ሆኖም ግን ውጥረቱ ይብሱን እየተጋጋመ እንደሆነ ነው የሚሰማው። ቅዳሜ ዕለት ሰንዓ ውስጥ በአንድ የቀብር ስነ ስርዓት ላይ በለቀስተኞች ላይ ለደረስ የደረሰውን የቦምብ ጥቃት የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን አጥብቀው አውግዘውታል። የሚሉትና ሌሎችም አሉ። አመሰግናለሁ ቆንጅት። አድማጮች ዛሬ በሁለተኛው አጋማሽ የሰኞ መደበኛ ቅንብሮችን ለጊዜው ቆይተን በወቅታዊ ጉዳዮች ላይ ለማትኮር መርጠናል። በሰዓቱ እንድታደምጡን ጋብዛለን። ጤና ይስትልና አድማጮች እንደምን አምሽታችኋል። የዛሬውን ዝርዝር የዓለም ዜና ወደ መጀመሪያው እናቀርባለን። በዲሞክራሲያዊት ኮንጎ ሪፑብሊክ ለፕሬዝደንታዊ ምርጫው የታቀደው የነበረው የጊዜው ሰሌዳ ተቃርቧል። ውጥረቱ ግን ይበልጡን እየተጋጋመ እንደሆነ ነው የሚሰማው። ምርጫው በታቀደለት በህዳር ወሩ መርሃ ግብር እንደማይከናወን ሁሉም ወገኖች የተስማሙበት ጉዳይ ነው። አሁን መልስ የሚሻው ጉዳይ ፕሬዚደንቱ ጆሴፍ ካቢላ እንደገና ለመመረጥ ሳይቀርቡ እስከ መቼ ነው ስልጣኑ ላይ የሚቆዩት የሚለው ነው። በቅርቡ ብሔራዊ የምርጫ አስፈጻሚ ኮሚሽን መራጩን ሁሉ መዝግቤ ለሂደቱ የሚያስፈልገውን ዝግጅት ሁላ ለማጠናቀቅ እንደ አውሮፓውያን አቆጣጠር እስከ 2018 ዓ ም ድረስ ጊዜ ያስፈልገኛል ብሎ ጠይቋል። በአንጻሩ የተቃዋሚ የፖለቲካ ፓርቲ መሪዎችና የዩናይትድ ስቴትስ እንዲሁም የቤልጅየም ዲፕሎማቶች ምርጫው ለሚቀጥለው 2017 ዓ ም የሚካሄድበት የጊዜ ሰሌዳ መውጣት አለበት ሲሉ ሲወተውቱ ቆይተዋል። የኮንጎ ምርምር ቡድን ዋና ስራ አስኪያጅና በኒውዮርክ ዩኒቨርሲቲ ከፍተኛ የምርምር አባል የሆኑት ጄ አሁን ድርድር ማካሄድ የሚያስፈልግበት ወቅት ነው ይላሉ። የስልጣን ዘመናቸው ታኅሳስ አስራ ዘጠኝ የሚያልቀው ካቢላ በተቻለ መጠን ምርጫው ዘግይቶ እንዲካሄድ ነው የሚፈልጉት። የሀገሪቱ ህዝብ ደግሞ ምርጫው እስኪደራጅ እሳቸው በሽግግር መሪነት ይቀመጡ በሚለው ሀሳብ ላይ ተከፋፍሎ ነው ያለው። ቅዳሜ ዕለት የመን ዋና ከተማ ሳና ውስጥ የቀብር ስነ ስርዓት ላይ በነበሩ ለቀስተኞች ላይ ሳውዲ መራሹ ህብረት ያደረሰው የአየር ጥቃት ጭካኔ የተመላበትና በዓለም አቀፍ ሕግም የተፈጸመ የለየለ ጥሰት ነው ሲሉ የተባበሩት መንግሥታት ድርጅት ዋና ጸሐፊ ባንኪሙን አስገነዘቡ። ዋና ጸሐፊው ዛሬ በሰጡት መግለጫ ቦታው የማኅበረሰብ መሰብሰቢያ ማዕከል መሆኑን ማንም ያውቃል። በቤተሰቦችና በሕፃናት የተሞላ ቦታን በዚያ ላይ ደግሞ ለቅሶ ላይ ያሉ ሰዎችን በቦምብ መደብደብ የሚወገዝ ተግባር ነው ብለዋል። በጥቃቱ ከ140 የሚበልጡ ሰዎች ሲገደሉ ከ500 የሚበልጡ መቁሰላቸውም ታውቋል። በሌላ ዜና ፋርስ ባህረ ሰላጤ ላይ በሚገኝ የዩናይትድ ስቴትስ መርከብ ላይ የመን ውስጥ በሁቲዎቹ ቁጥጥር ስር ከሚገኘው አቅጣጫ የተሰነዘሩ ሁለት ሚሳይሎች መተኮሳቸውን የዩናይትድ ስቴትስ የጦር ኃይል አስታወቀ። ባለስልጣናቱ እንዳሉት ትናንትና እሁድ በአንድ ሰዓት ልዩነት የተተኮሱት ሚሳይሎች ዩኤስኤስ ሜሰን የተባለችው መርከብ ሳይነኳት ባህሩ ላይ ነው የወደቁት። በመርከቢቱም ሆነ በባህረኞቹ ላይ ምንም ጉዳት አለመድረሱን የዩናይትድ ስቴትስ የመከላከያ ሚኒስቴር ቃል አቀባይ ሻምበል ጄፍ ዴቪስ ገልጸዋል። ጉዳዩን እየመረመርን ነው ብለዋል። አድማጮች ዜና የምተላለፍላቸው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ እየተቃረበ ነው። በእጩ ተፎካካሪዎች ዘንድ በእሰጥ አገባ መቦቃቀሱ እንደቀጠለ ቢሆንም የትናንቱ እሁድ ግን ለየት ያለ ነበር። ሪፐብሊካኑ እጩ ዶናልድ ትራምፕ ከተመረጡ በተፎካካሪያቸው ሂለሪ ክሊንተን ላይ በፌዴራል አቃቢ ሕግ ምርመራ እንደሚከፍቱባቸው ተናግረዋል። ሁለቱ ተፎካካሪዎች ትናንት ማታ ባካሄዱ ሁለተኛ ዙር ክርክራቸው ሚስተር ትራምፕ አርብ ዕለት ብቅ ስላለው ቪዲዮ ራሳቸውን ሲከላከሉ ታይተዋል። ትራምፕ እንደ አውሮፓ አቆጣጠር በ 2005 ዓ ም በተቀዳው ድምጻቸው ስለ ሴቶች ባለጌ አስተያየት ሲሰጡ ይሰማሉ። አፈፍነው ማድረጋቸው ታዋቂ ሰው ስለሆንኩ ደግሞ እሺ ነው የሚሉኝ ወዘተረፈ ይላሉ። ሚስተር ትራምፕ በቪዲዮ የሚሰማውን በተግባር ፈጽመዋል ሲባሉ ግን ያስተባብላሉ። የተናገርኩት ነገር ያሳፍረኛል፣ ሴቶችን በጣም ማከብር ሰው ነኝ። አለቀ፣ ይልቅ ከበድ ወዳሉ ጉዳዮች እንለፍ ሲሉ ይደመጣሉ። ኳስ ተጫዋቾች በልብስ መቀየሪያ ክፍል እንደሚነጋገሩት አይነት አነጋገር ነው፣ ግን አልኮራበትም ያሉት ትራምፕ ወደ ተቀናቃኛቸው ወደ ሂለሪ ባለቤት ቢል ክሊንተን ዞር አድርገው ክፍል ራሳቸው የሚሉትን ብትሰሙ ደግሞ ይላሉ። ወደ ክሊንተን ዞር ብለው ራሳቸው የሚሉትን ብትሰሙ ደግሞ እኔ ያልኩት ምንድናት? ሲላሉ ሚስስ ክሊንተን በበኩላቸው ያ ስለ ሴቶች ሲናገሩ የሚሰማው ጉዳይ ለፕሬዚዳንትነት ብቃታቸው ላይ ጥያቄ የሚያጭር ነው ሲሉ ወቅሰዋል። ዝርዝሩን በመጽሔት እንመለስበታለን። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ከባዱ ዝናብ አዘል የውቅያኖስ ማዕበል ሀሪኬን ማቴው የሚሉት ዩናይትድ ስቴትስ ምስራቃዊ ግዛቶች ላይ ያስከተለው ጎርፍ ነዋሪዎች ነፍሳቸውን ለማትረፍ በየህንፃው ጣሪያ ላይ ተንጠላጥሎ ማሳለፍ የግድ አድርጎባቸዋል። በካሪቢያን አካባቢ ማቲው የፈጠረው አደጋ የገደለው ሰው ቁጥር እየጨመረ ነው። ከሁሉም በከፋ ደረጃ የተመታችው ሄይቲ የሶስት ቀን ሐዘን ላይ ነች። በይፋ የሚሰጠው በዚያ የሞቱ ሰዎች ቁጥር እጅግ የተራራቀ ሲሆን አራት መቶ ሰው አልቋል የሚሉ አሉ። አንድ ሺህ ነውም የሚሉ ዘገባዎችም ይሰማሉ። በዩናይትድ ስቴትስ ደግሞ ዛሬ በወጣው ሀዝ መሰረት የሞቱት ሰዎች ቁጥር ሀያ አንድ ላይ ነው ያለው። ብዙ መቶ ሺህ ህዝብ የኤሌክትሪክ ኃይል ተቋርጦበታል። ወንዞች ከመጠን በላይ እየሞሉ ሲ ሄዱ ደግሞ የጉዳቱ መጠን ይጨምራል የሚል ስጋት አለ። የቦምብ ጥቃት ለማድረስ ሲያሴር ተገኘ ተብሎ ዛሬ ሰኞ ጀርመን ውስጥ የተያዘው ሶሪያዊ የእስልምና መንግስት ነኝ ከባዩ ቡድን ጋር ግንኙነት ሳይኖረው እንደማይቀር ፖሊሶች ተናገሩ። የሳክሶኒ የፖሊስ አዛዥ ጄኔራል ሚካኤሊስ ሰውየው አኳኳኑና እኔ ሳየው ያሳየው የነበረው ባህሪ አይሲስነት የተጠናወተው እንደሆነ ያመለክታል ብለዋል። ጃቤር አልባክር የሚባለውን የ22 ዓመት ሰው ሶስት ሶርያውያን አግኝተውት አስረው ሳይበቁ ፖሊስ ጠርተውበታል። ሶርያው ብዙ መቶ ግራም ፈንጂ መኖሪያ ቤት ውስጥ ተገኝቶ ፖሊስ ሲፈልገው እንደነበርም ተገልጧል። የተገኘው ፈንጂ ባለፈው ኅዳርና መጋቢት ፓሪስና ብራስልስ ውስጥ ጥቃት ያደረሱት ጅሃዳውያን የተጠቀሙበት አይነት መሆኑ ተመልክቷል። ከሶሪያ ዋና ከተማ ደማስቆ አካባቢ ጃበር አልባኸር ባለፈው እንደ አውሮፓ አቆጣጠር 2015 ዓ ም የስደተኝነት እውቅና ተሰጥቶት ጀርመን የገባ መሆኑን ዜናው ጠቁሟል። በመጨረሻም ከአማጽያኑ ጋር የሰላም ስምምነት ለማድረግ ባካሄዱት ጥረት የዘንድሮ የ ኖቤል የሰላም ተሸላሚነት የበቁት የኮሎምቢያው ፕሬዚደንት ሁዋን ማኑዌል ሳንቶሽ የሽልማቱን ገንዘብ ለሀምሳ አመት በዘለቀው ጦርነት ሰለባ ለሆኑት እንደሚሰጡ አስታወቁ። ሳንቶሽ በኮሎምቢያ መንግስትና ፋርክ በሚል አህጽሮት በሚታወቀው ሽምቅ ተዋጊ ቡድን መካከል የሰላም ስምምነት እንዲደረስ በማድረጋቸው ባለፈው አርብ ከዘጠኝ ሚሊዮን ዶላር በላይ ተሸልመዋል። ገንዘቡን ለጦርነቱ ሰለባዎች መርጃና ለእርቀ ሰላም መርሃ ግብሮችና ፕሮጀክቶች እንደሚውል እንደሚለግሱት ነው የተናገሩት። የሰላም ስምምነቱን የኮሎምቢያ ህዝብ ባለፈው ሳምንት ባደረገው ውሳኔ ህዝብ በጠባብ የድምጽ ብልጫ ውድቅ እንዳደረገው ሲታወቅ፣ ፕሬዚደንቱ ግን አሁንም ቢሆን ከአማጽያኑ ጋር ሰላም እንዲወርድ ጥረት ማድረጌን የምቀጥል ሰው ነኝ ብለዋል። ስምምነቱን ሰላማዊ እስከምናደርግ በጥረታችን በርትተን እንገፋለን። መስተካከል ያለበትም ካለ እናስተካክላለን ብለዋል። ፕሬዚደንቱ ንግግሩን ያደረጉት አማጽያኑ በ2002 ዓ ም በአንድ ቤተ ክርስቲያን ላይ በጣሉት ፈንጂ ከመቶ የሚበልጡ ሰዎች በገደሉባት ቦጃያ በምትባል ከተማ ነው። ለ50 ዓመታት በተካሄደው ጦርነት በዚያች ሀገር በጠቅላላው ከሩብ ሚሊዮን በላይ ህዝብ አልቆበታል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። እያስተናገር ናቸው ያለ እኔ አዲሱ አበበና ቆንጅ ይታየ ነን በስልጣን ላይ ያለው ኃይል ለመሆኑ የኢትዮጵያን ወቅታዊ ሁኔታ በቅጡ ያውቀው ይሆን? ችግሩ የመጣ ባለመረዳታቸው ነው እንጂ ቢረዱት ኖሮ መፍትሔ ሊሆኑ የሚችሉ ሀሳቦችን ወይም ደግሞ ስራዎች ይሰሩ ነበር። እነዚህ ችግሮች በአሁኑ ወቅት በግልጽ ወጥቷል እየወጡም ነው ያሉ ስለዚህ መደበቅ አይቻልም እነዚህን ችግሮች ተጋፍቶ ማየት ያስፈልጋል አቶ ክቡር ገና ይባላሉ ኢኒሽቲቭ አፍሪካ የተባለው የበጎ አድራጎት ድርጅት የስራ አስፈጻሚ ዲሬክተር ናቸው አዲስ አቅጣጫ ለመጪዋ ኢትዮጵያ በሚል ርዕስ ስላቀረቡት ጽሁፍ በሁለተኛው አጋማሽ ያዋዩናል አሁን የዕለቱ አብይ ርዕስ ላለፉት ወራት በሀገሪቱ ውስጥ የተፈጠረው ቀውስና ሁከትም ሆነ በህይወትና ንብረት ላይ ለደረሰው ጉዳት መሪውን ሚና የተጫወቱት የውጭ ኃይሎችና በሽብርተኝነት የተፈረጁት ኦነግ እንዲሁም ግንቦት ሰባት ናቸው ሲሉ የኢትዮጵያ ፕሬዝደንት ሙላቱ ተሾመ አስታወቁ። የህዝብ ምክር ቤቶች የተለያዩ ድምጾች የሚሰሙባቸው እና የሚፎካከሩባቸው እንዲሆኑ የሀገሪቱ የምርጫ ህግ መለወጥ እንዳለበትም ፕሬዝደንቱ ዛሬ ለተወካዮች ምክር ቤትና ለፌዴሬሽን ምክር ቤት የጋራ ስብሰባ ተናግረዋል። መለስካቸው አመሀ ተከታትሏል። ፕሬዚዳንት ዶክተር ሙላቱ ተሾመ ዛሬ ለአምስተኛው የኢትዮጵያ ተወካዮች ምክር ቤትና ለፌዴሬሽን ምክር ቤት ሁለተኛ ዓመት የሥራ ዘመን የጋራ ስብሰባ የመክፈቻ ንግግር አድርገዋል። በዚህ ንግግራቸው ትኩረት ካደረጉባቸው ዋና ዋና ጉዳዮች መካከል አንዱ ባለፈው ዓመት አብዛኛውን ወራት በተለያዩ ሀገሪቱ ክፍሎች ይታዩ ነበሩ ባሏቸው ግጭቶችና ሁከቶች ላይ ነበረ። ፕሬዚዳንት ሙላቱ እንዳሉት በእነዚህ እውከቶችና ግጭቶች በአብዛኛው የተሳተፉት ወጣቶች መሆናቸውንም አልሸሸጉም። የነዚህ ወጣቶች ተቃውሞና ጥያቄ ግን ምክንያቶች ናቸው ያሏቸው የመንግሥት የመልካም አስተዳደር ጉድለትና ባለፉት ዓመታት የነበረው ፈጣን የኢኮኖሚ እድገት የፈጠረው የተለያዩ ፍላጎቶች ናቸው ብለዋል። ስለሆነም የእነዚህ ወጣቶች ፍላጎትና ጥያቄዎቻቸው የሀገሪቱን ትንሣኤ ከማይፈልጉ አገሮችና የውስጥ መሳሪያዎቻቸው ናቸው ካሏቸው ጸረ ሰላም ኃይሎች ጋር በፍጹም አይገናኝም ብለዋል። በትንሣኤ ላይ መሆናችንን የማይቀበሉ አገሮች ወደ ትርምስ እንድንገባ አቅደው አገራችንን ለማተራመስ በስፋት እየተንቀሳቀሱ እንደሆነ ይፋ ሆነዋል። በተለይ ታላቁ የኢትዮጵያ ህዳሴ ግድብ ግንባታ የማንንም እጅ ሳንጠብቅ በመላ ሀገራችን ህዝቦች የተሳትፎና በሀገራዊ አቅማችን በመተማመን መገንባት መጀመራችን ያስቆጣቸው ሀገሮች ረዘም ላሉ ዓመታት ውስጥ ውስጡን ሲዘጋጁ ከርመው በአሁኑ ጊዜ ጽንፈኛ ዲያስፖራ ኃይሎች ከቀሰቀሱት ነውጥ ጋር በመመጋገብ ሀገራችንን ለማተራመስ በቀጥታ እየተረባረቡ ይገኛሉ። በሀገሪቱ ላለፉት አያሌ ወራት የተቀጠፈውን የሰው ሕይወትና የወደሙትን ንብረቶች ያስታወሱት ፕሬዚዳንት ሙላቱ የጥፋቱን መሪዎችም በስም ጠቅሰዋል። ይህን ድርጊት መንግስት ለቴክኖሎጂ ሽግግር፣ አገራዊ ልማት ለማፋጠን በማሰብ የአስፋፋውን ዘመናዊ የመገናኛ መሰረተ ልማት ለክፋትና ውድመት በመጠቀም ያስተባበሩት ደግሞ አገራችን በአሸባሪነት የመቻቸው ግለሰቦችና ቡድኖች ናቸው። የኦነግና የግንቦት ሰባት መሪዎች ከግብፅ መንግስት ተቋማት ጋር እጅና ጓንት በመሆን ባቀነባበሩት የጥፋት እንቅስቃሴ በርካታ አገራዊና የውጭ ባለሀብቶችና ሰራተኞቻቸውን ለአደጋ ያጋለጠ የታሰቡበት ከፍተኛ ውድመት ፈጽመዋል። ፕሬዚዳንቱ ይህን ጥፋት ለማስቆም መሳሪያ ይሆናል ተብሎ ሰሞኑን በሚኒስትሮች ምክር ቤት ተመክሮበት ተግባራዊ የተደረገው የአስቸኳይ ጊዜ አዋጅም በተወካዮች ምክር ቤት ሊጸድቅ እንደሚጠበቅም ገልጸዋል። ፕሬዚዳንቱ ለሀገሪቱ ለመረጋጋት ሌላ ምክንያት ነው ያሉት የዴሞክራሲያዊ ስርዓቱ ድክመት ነው። ለዚህ ድክመት እንደ ምልክት የጠቀሱት ደግሞ በተለይ ባለፉት ሁለት ምርጫዎች ገዢው ፓርቲ ከላይ እስከታች ባሉ ምክር ቤቶች ሌሎች የህብረተሰብ ክፍሎች በማይወከሉበት ሁኔታ ሁሉንም ወንበሮች መያዙ እንደሆነ አስታውቀው ዴሞክራሲያዊነቱን ግን አረጋግጠዋል። ይሁን እንጂ ይህ አሰራር ከሀገሪቱ ነባራዊ ሁኔታ ጋር እንደማይጣጣም ገልጸው ይህን ብለው ነበረ። ይህን የመሰለ ሁኔታ ስርዓታችን ተረጋግቶ እንዲቀጥል ከማድረግ አኳያ የራሱ አሉታዊ ተጽዕኖ የሚያስከትል በመሆኑ በተቻለ መጠን ከቀጣዩ ምርጫ በፊት ዲሞክራሲያዊ መድረኮችን በማስፋትና በቀጣዩ ምርጫም በህግ ማዕቀፍ በተደገፈ አኳኋን የህዝብ ምክር ቤቶች የተለያዩ ድምፆች የሚሰማባቸውና የሚፎካከሩባቸው መድረኮች እንዲሆኑ በማድረግ ማስተካከል ያስፈልጋል። ፕሬዚዳንቱ ለዚህ ሁኔታ አምቺ ህግ እንደሚያስፈልግም በማስገንዘብ ተግባራዊ የሚሆንበትን መንገድ ጠቁመዋል። የሀገራችንን ዴሞክራሲ ለማጎልበት የተለየ እንቅስቃሴ ይደረጋል። ከዚህ አኳያ አንዱ ቀዳሚ ስራ በገዢው ፓርቲና በተቃዋሚ ፓርቲዎች መካከል በሚደረግ ድርድር የምርጫ ህጋችንን የማሻሻል ጉዳይ ይሆናል። ሀገራችን የምትመራበት የምርጫ ህግ በብዙ አገሮች እንዳለ የሚሰራበት ቢሆንም ከሀገራችን ተጨባጭ ሁኔታ በመነሳት የሁሉም የህብረተሰብ ክፍል ድምፅ ሊሰማ የሚችልበትን አሰማማኝ ሁኔታ መፍጠር አስፈላጊ ሆኖ ከመገኘቱ ጋር የህግ ማሻሻያ ይደረጋል። ስለሆነም የምርጫ ህጋችን የአብላጫ ድምፅና የተመጣጣኝ ውክልና ስርዓቶችን በትክክለኛ ሚዛን ያጣመረና የሁሉም ህብረተሰብ ክፍል ድምፅ የሚሰማባቸው ምክር ቤቶች እንዲኖሩን ለማድረግ በሚያስችል ሁኔታ እንዲሳከል ይደረጋል። ይህም በፓርቲዎች መካከል በሚካሄዱ የሰጥቶ መቀበል መርህ የሚገዛ እና አገራዊ ጥቅማችን መካከል ባደረገ ግልጽነትን የተላበሰ የድርድር ሂደት የሚፈጸም ይሆናል። ፕሬዚዳንቱ በዚህ ንግግራቸው ወጣቱ በኢኮኖሚ ረገድ ወደፊት ተጠቃሚ የሚሆንባቸው ፕሮጀክቶች እንደሚዘጋጁና ለዚህም አስር ቢሊዮን ብር ተንቀሳቃሽ ፈንድ እንደተመደበ፣ የመንግሥት ሠራተኞችን ደሞዝ ለማሻሻልም እቅድ እንደተያዘ ገልጸዋል። ኦሮሚያ በአዲስ አበባ ላይ ያላት ጥቅም በሕግ ተዘርዝሮ እንደሚወጣና ተግባራዊ እንደሚሆንም፣ ሌሎችም አያሌ ጉዳዮች በመጪው ዓመት ይከናወናሉ ብለው እንደሚጠብቁ ለሁለቱ ምክር ቤቶች የጋራ ስብሰባ ተናግረዋል። መለስካቸው አማሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን፣ ለዘገባው እናመሰግናለን። አድማጮች የኢትዮጵያ ፕሬዚደንት ዶክተር ሙላቱ ተሾመ ሀገሪቱ ውስጥ ሁከትና ቀውስ የፈጠሩት በሽብርተኝነት የተፈረጁት ኦነግና ግንቦት ሰባት ናቸው ሲሉ በስም ጠቅሰው ለተናገሩት ከሁለቱ ድርጅቶች በነገው ዕለት የሚሰጠውን ምላሽ ለማግኘት እንሞክራለን። ተያያዥነት ያለው ወቅታዊ ጉዳይ ነው። አሁንም በመጽሔቱ የምንቀጥለው የአስቸኳይ ጊዜ አዋጅ ያስፈለገው ከተቃዋሚ ሰልፎች ጋር በተያያዘ ሳይሆን ከተለያዩ አቅጣጫዎች እየመጣ ባለውና በአገሪቱ ላይም በተደቀነው ስጋት ምክንያት መሆኑን የመንግሥት ኮሚኒኬሽንስ ጉዳይ ሚኒስትሩ አስታውቀዋል። ሚኒስትሩ አቶ ጌታቸው ረዳ ለጋዜጠኞች እንዳሉት መንግሥትን ሳይሆን መላ አገሪቱን ለማጥፋት የሚፈልጉ የውጭ ጠላቶች አሉ የአስቸኳይ ጊዜ አዋጁ መላ ሀገሪቱን እንዲያካትት የተደረገውም እነዚህ ጠላቶች የት ላይ እንደሚያቆሙ ስለማይታወቅ ነው ይላሉ። እስክንድር ፍሬው ነው የዘገበው። ባለፈው ቅዳሜ በሚኒስትሮች ምክር ቤት የወጣውን የአስቸኳይ ጊዜ አዋጅ አስመልክተው ለውጭ ሀገር ጋዜጠኞች መግለጫ የሰጡት የመንግስት ኮሚኒኬሽን ጉዳዮች ሚኒስትር ጌታቸው ረዳ ለጥያቄዎች ምላሽ ሰጥተዋል። የተለያዩ ጉዳዮችንም ዳሰዋል። አዋጁ የወጣው በኦሮሚያና በአማራ ክልል ካሉ የተቃውሞ እንቅስቃሴዎች ጋር በተያያዘ እንዳልሆነም ጠቅሰዋል። አዋጁን ያወጣ ነው በኦሮሚያ እና በአማራ ክልል ያሉ የተቃዋሚ እንቅስቃሴዎችን በተመለከተ አይደለም። ያንን ያደረግነው ከተቃውሞ ሰልፎች ጋር በተያያዘ አይደለም ምክንያቱም የተቃውሞ ሰልፎች ተገቢ ናቸውና መንግስትም በውይይት በመንግስትና በፓርቲ ውሳኔም እነዚህ ተቃውሞዎች መፍትሄ እንዲያገኙ ሁሉንም ነገር ሲያደርግ ቆይቷል። ነገር ግን ለማድረግ እየሞከርን ያለነው የአስቸኳይ ጊዜ አዋጁ ያስፈለግበት ምክንያት በተለያዩ ቦታዎች የተቃውሞ ሰልፎች መታየታቸው አይደለም። ይልቁን ከተለያዩ አቅጣጫዎች እየመጣ ያለ ያገረሸ ስጋት መኖሩ ነው መንግስትን ሳይሆን መላ አገሪቱን ለማጥፋት የሚፈልጉ የውጭ ጠላቶች በመኖራቸው ነው። የአስቸኳይ ጊዜ አዋጁ ምን አይነት እርምጃዎችን ሊያካትት እንደሚችል ጥያቄዎች እየተነሱ ይገኛሉ። የፌዴራል ጠቅላይ አቃቤ ሕግ ጌታቸው አምባዬ ትናንት ለአገር ውስጥ የመገናኛ ብዙኃን ሲናገሩ ተከታዩን ማብራሪያ ሰጥተዋል። የአስቸኳይ ጊዜ አዋጅ አስፈጻሚ ኮማንድ ፖስቱ አንደኛ፣ ህገ መንግስታዊ ስርአቱን ለመጠበቅ፣ ሁለተኛ የህዝቦችና የዜጎችን ሰላምና ደህንነት ለማስጠበቅ አስፈላጊ ነው ብሎ ሲያምን በአንቀጽ ሶስት ንዑስ አንቀጽ ሁለት ተግባራዊ ይሆናል ባለባቸው ቦታዎች ላይ ተግባራዊ ይሆናል ባለባቸው ቦታዎች ላይ ዝርዝር ጉዳዮችን ተግባራዊ ያደርጋል። ማንኛውም ሁከት ብጥብጥና፣ በህዝቦች መካከል መጠራጠርና መቃቃርን የሚፈጥር ይፋዊ ይሁን የድብቅ ቅስቀሳ ማድረግ የተከለከለ ነው። በሁለተኛ ደረጃ አብሮ የሚታየው ጽሁፍ ማዘጋጀት፣ ማተምና ማሰራጨት፣ ትዕይንት ማሳየት፣ በምልክት መግለጽ ወይም መልእክትን በማናቸውም መንገድ ለህዝብ ይፋ ማድረግ የአስቸኳይ ጊዜ አዋጁ ተግባራዊ በሚሆንባቸውና ለህዝብ ይፋ በተደረጉ ቦታዎች ላይ እነዚህን መፈጸም ፈጽሞ የተከለከለ ይሆናል። በሌላ በኩል የአስቸኳይ ጊዜ አዋጅ አስፈጻሚ ኮማንድ ፖስቱ ማናቸውንም የመገናኛ ዘዴዎች እንዲዘጉ ማድረግ የሚችልበት ሁኔታ ይኖራል በእነዛ በተለያዩ ቦታዎች በሶስተኛ ደረጃ የህዝቦችና የዜጎችን ሰላምና ጸጥታ ለማስጠበቅ ሲባል ስብሰባና ሰልፍ የማድረግ ጉዳዮችን ሊያግድ ይችላል መደራጀትንና በቡድን መንቀሳቀስን ሊከለክል የሚችልበት ሁኔታም በአዋጅ ውስጥ ተቀምጧል ስለዚህ ዋነኛው መሰረታችን የተፈጻሚነት ወሰኑ ጋር በኮማንድ ፖስቱ ተግባራዊ ወይም ቀሪ በሚሆንባቸው ቦታዎች ላይ ያለ ያፈጻጸም ልዩነቱን ሳናዛባ ለሕዝብ ማድረስ መቻል ይኖርብናል። የሕዝብን ሰላምና ጸጥታ በማደፍረስ ተግባር ላይ ተሳትፏል ተብሎ የሚጠረጠር ማንኛውም ሰው ያለ ፍርድ ቤት ትዕዛዝ መያዝ ይቻላል። በእነዚህ ቦታዎች ላይ የተጠረጠረ ሰው ካለ የፍርድ ቤት መያዣ ትዕዛዝ ይምጣ እንደዚህ ይደረግ ተብሎ ሊጠየቅ አይችልም። ያለ ፍርድ ቤት ትዕዛዝ በቁጥጥር ስር ለማድረግ ይቻላል። እያጣራና እየመረመረም እያስተማረ መልቀቅ የሚችልበት ሁኔታም ክፍት ነው። ወንጀል ተፈጽሞ ሲገኝ ደግሞ በመደበኛው ሕግም ተጠያቂ ማድረግ የሚችልባቸው ሁኔታዎችንም ሊፈጽም የሚችልበት ሁኔታዎች ተግባራዊ ይደረጋሉ። ወንጀል የተፈጸመባቸው ወይም ሊፈጸምባቸው የሚችሉ እቃዎችን ለመያዝ ሲባል ማናቸውንም ቤት የብርበራ ትእዛዝ ሳይወጣ መበርበር ይችላል። ቤትም ብቻ አይደለም ቦታን መጓጓዣን ለመበርበር እንዲሁም ማንኛውንም ሰው ለማስቆምና ማንነቱን ለመጠየቅ ለመፈተሽ የሚችልበት ሁኔታ በዚህ አዋጅ ውስጥ የተፈቀደ ተግባር ነው። ሌላው ጉዳይ በእነዚህ የአስቸኳይ ጊዜ አዋጁ ተግባራዊ በሚደረግባቸው ቦታዎችና ለህዝብ ይፋ በተደረጉት ቦታዎች ላይ የሰዓት ላፊ ተፈጻሚ የሚሆንበት ሁኔታ ይወስናል። የሰዓት ላፊ መቼ ነው ሊወሰን የሚችለው የሚለውን የኮማንድ ፖስቱ የሚወስንባቸው ሁኔታዎች ይኖራል። የአስቸኳይ ጊዜ አዋጅ ኮማንድ ፖስቱ የአስቸኳይ ጊዜ አዋጅ እርምጃዎች ተግባራዊ እና ቀሪ የሚሆንባቸውን ቦታዎች ወስኖ ለሕዝብ ይፋ ያደርጋል ብለናል። ስለዚህ ይፋ በሆነባቸው ቦታዎች ላይ ተሟልቶ ሲተገበር ካልሆነ በስተቀር ዛሬውኑ የሰዓት እላፊ ታውጇል በሚል ህብረተሰቡ መደናገርና ሌላ ሁኔታ ውስጥ እንዲገባ መሆን የለበትም ስለዚህ ኮማንድ ፖስቱ በዚህ መሰረት ለህዝብ ይፋ ያደርጋል ተብሎም በግልጽ የተቀመጠው ከዚህ መሰረታዊ ጉዳይ የሚነሳና ተገቢና ግልጽ የሆነ ግንዛቤ ሊያዝበት ይገባል የሚለውን ነገር መወሰድ አለበት። የኢትዮጵያ የህዝብ ተወካዮች ምክር ቤት አዋጁን መርምሮ እንደሚያጸድቅ ይጠበቃል። በሁለት ሶስተኛ ድምፅ ሰባት አባላት ያሉት የአስቸኳይ ጊዜ አዋጅ አፈጻጸም መርማሪ ቦርድ እንደሚያቋቁምም ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። በኢትዮጵያ ከቅዳሜ ጀምሮ ተግባራዊ እንደሚደረግና ለስድስት ወራት እንደሚዘልቅ ይፋ ስለሆነው የአስቸኳይ ጊዜ አዋጅ ሁለት የህግ ባለሙያዎችን አነጋግረናል። የቀድሞው የፍትህ ሚኒስቴር ጠቅላይ አቃቤ ህግና መምሪያ ኃላፊ አቶ አለማየሁ ዘመድኩን፣ እንዲሁም የዞን ዘጠኝ የኢንተርኔት አምደኛ የሰብአዊ መብቶች ተሟጋችና የህግ ባለሙያ ወይዘሪት ሶሊያና ሽመልስ ናቸው። ያነጋገረቻቸው ጽዮን ግርማ ነች። በጣም አመሰግናለሁ። ከአቶ አለማየሁ ዘመድኩን ልጀምርና በኢትዮጵያ ቅዳሜ ዕለት የታወጀው የአስቸኳይ ጊዜ አዋጅ የሚጥሉት ገደቦች ዝርዝሮቹ በመውጣት ላይ ይገኛሉ። በዚህ አዋጅ የሚገደቡት መብቶች ምንድን ናቸው? ጠቅላይ አቃቤ ሕጉ የሰጡትን መግለጫ ሰምቻለሁ። ጠቅላይ አቃቤ ሕጉ እንደያስቀመጡት ነገር ምንድን ነው? አንደኛ አዋጁ ተግባራዊ የሚሆኑበት ቦታዎች ይለያሉ ብለዋል። የት የት ቦታ እንደሆነ ዝርዝሩን አልተናገሩም። ነገር ግን በዛ ቦታ ላይ ኮማንድ ፖስቱ መብት መገደብ ብቻ ሳይሆን በሕግ ተቋማት ሊሰሩ የሚችሉ ስራዎችን ተረክቦ መስራት ለምሳሌ ሰው የማሰር ማሰር፣ ህገ መንግስቱ ላይ በፍርድ ቤት ነው። ማንም ሰው ያለ ፍርድ ቤት ትእዛዝ አይታሰርም ይላል። አሁን ያንን ወደ ጎን በመተው የኮማንድ ፖስቱ አስፈላጊ የሆነው ሲያገኘው የማዘዣ ትእዛዝ ሳይኖረው ሰው የማሰር ስልጣን ይኖረዋል። በዛ አስቸኳይ ጊዜ አዋጅ በታወጀበት አካባቢ የመሰብሰብ ነጻነት አይኖርም። አንዳንድ ሰልፎችን፣ የተቃውሞ ምልክቶችን ማድረግ እንደማይቻል ሲገልጹ ሰምቻቸዋለሁ። ጠቅላይ አካባቢ እሳቸው እንዳስቀመጡት ከሆነ አንዳንዱ ነገር ይሄ አዋጅ ከመውጣቱን በፊት መንግስት ሲያከናውነው የነበረ ስራ እንደሆነ ታውቃል። ለምሳሌ አንድ ሰላማዊ ሰልፍ የማድረግ ነገር በረጅም ጊዜያት ተከልክሎ ቆይቷል እና አሁን በዚህ አዋጅ ውስጥ ለምን መካተት እንዳስፈለገ አላውቅም። ወረድ ተግባራዊ የሆነ የነበረ ነገር ነው። የመገናኛ ብዙሀንንም የማገድ እና እንዳያስተላልፉ የማድረግ ስልጣን ይኖረዋል ይላል። ይህንን ተግባራዊ ሲደረግ ነው የቆየው። የአንደኛ ለግል ፕሬስ ተቋማት ብዙዎቹ የሌሉበት ደረጃ ላይ ደርሰዋል። አሁን በዚህ መልክ ገደብ ማበጀት ለምን እንዳስፈለገ አልገባኝም። የመሰብሰብም ነፃነት በአብዛኛው ገደብ ያለው ነው። አሁን ከቅርብ ጊዜ ወዲህ በተለይ የመሰብሰብ ፍቃድ የማግኘት ሁኔታ የሌለ ነው የሚመስለው እና ይሄን አይነት ነገሮችን ገደቦችን የመሰብሰብን የመናገርን ተቃውሞውን በተለያየ መልክ በቃልም ሆነ በተለያየ ምልክት ማቅረብን የሚከለክል መሆኑን ዝርዝሩን ተናግረዋል እና ከሳቸው የሚታየው ነገር መብት መገደብ ብቻ ሳይሆን ኮማንድ ፖስቱ ተጨማሪ ስልጣን ሰጥቶ የህግ ተቋማት በህገ መንግስት ይሰራሉ ተብለው የተደነገጉ በህግ ላይ የሰፈሩ ተቋማትን ስራ የማከናወን ተግባራትን ማብሮ የተሰጠው ይመስላል። እሺ፣ በጣም አመሰግናለሁ አቶ አለማየሁ። ወይዘሪት ሶሊያና የፌዴራል ጠቅላይ አቃቤ ህግ አቶ ጌታቸው አምባዬ የሰጡትን ዝርዝር መግለጫ አቶ አለማየሁ በከፊል ጠቀስ አድርገውታል እና እሱ ላይ ያዛ ዝርዝር መግለጫው ላይ ተከታትለሽ ከሆነ ምንድናቸው የተገደቡት ተጨማሪ ነገሮች ካሉ የተገደቡት ነገሮች ምንድናቸው? እነሱን ጨምረሽ ኮማንድ ፖስት የሚለው ምን ማለት ነው? ምን አይነት ስልጣንስ ነው ለኮማንድ ፖስቱ የሚሰጠው? ጠቅላይ አቃቢ ህጉ ንግግር እኔም ሰምችዋለሁኝ ከዚህ በፊት አቶ አለማየሁ አሁን እንዳሉት የተጠቀሱት እነዛን መብቶች መገደባቸውን በግልጽ ተናግረዋል ግን ከዛ በተጨማሪ ምናልባት ይሄ አመፅ የሚያነሳሱ ጽሁፎችን መጽሐፍ እነሱን ጽሁፎች ደግሞ ማሰራጨት ህጋዊ አይደለም፣ በዚህ የአስቸኳይ ጊዜ አዋጅ ታግደዋል ብለዋል። እኔ ግን እስከማቀው ድረስ አስቸኳይ ጊዜ አዋጁን ባይሆን በማንኛውም ሁኔታ አመፅ የሚያነሳሱ ጽሁፎች መጽሐፍና ማሰራጨት ያው ክልክል ነው፣ በህግ የተከለከለ ነገር ነው። ስለዚህ የአስቸኳይ ጊዜ አዋጁ የጨመረው ነገር የለም። ስለዚህ በዛ በኩል እኔ የምንድን ነው የምንረዳው ወይ አመፅ ማነሳሳትና ከአመፅ ጋር የተያያዙ ሌሎች ከእነሱ ያሏቸውን ጽሑፎች ማሰራጨት የመሳሰሉ ነገሮች የሚለውን ነገር ደግሞ መጥቀስ የፈለጉት የሚመስለኝ በአሁን ባለው ሁኔታ በተለይ የማህበረሰብ ሚዲያ ላይ ኢንተርኔት ላይ የተለያዩ ጽሑፎች ይጻፋሉ፣ የተለያዩ ውይይቶች ይደረጋሉ። እነዛ እነዛንም ጨምሩ ጨምሮ ለማሸማቀቅ ምንም አይነት ጽሑፎችን መጽሐፍ በአሁን በወጣው የአስቸኳይ ጊዜ አዋጅ ውስጥ ሲነሳ በእሱ የተነሳ ማንኛውም ሰው በጻፈው ከዚህ በፊትም ይደረጋል። በእርግጥ ቅድም ከዚህ በኋላ ደግሞ በተለይ በማንኛውም ሁኔታ ለማንኛውም አይነት ተጨማሪ የሆነ የመንግስት እርምጃ ለመውሰድ ለእሱ በር ለመክፈት ይመስለኛል እንጂ አብዛኛዎቹ መሰብሰብና መሰለፍ አሁንም ሰዎች ሲሰለፉና አደባባይ ሲወጡ ይገደላሉ፣ ይታሰራሉ። ያንን እናውቃለን። እንዲሁም ደግሞ ጽሑፎች እንዲ ማሰራጨት የተባሉትም ጉዳዮች ያሉት ሚዲያዎች በጣም ጥቂት ናቸው፣ ሀገር ቤት ያሉት። እነሱም ደግሞ በጣም ተጠንቅቀው ነው የሚሰሩት። ከዛም ውስጥ ደግሞ ብዙዎች በዚህ በአመፅ ማነሳሳት ተብለው እስር ቤት የገቡ አሉ። ከዛም በኋላ ጉዳያቸውን የሚከታተሉ ሌሎች ጋዜጠኞችም እንዳሉ እናውቃለን። ከዚህ በመነሳት ስናየው የጨመሩት አዲስ ነገር ያለ አይመስለኝም። በተለይ ሀሳብን በነጻነት መግለጽ መብት ጋር ተያይዞ ያለውን ገደቡም የተባለው እንደዚሁን የተገደበ ነው። ከሳተላይት የሚሄዱ የተለያዩ የሚዲያ ስርጭቶች ይታገዳሉ። ኢንተርኔት አሁን ኢትዮጵያ ውስጥ ታግደዋል። እነዛ እንደዚ አይነት ነገሮች አሉና እኔ የሚመስለኝ ይህንን እንዳለ እስካሁን የተደረጉ የነበሩ ነገሮችን ወደ ተግባር የመቀየር ወይም ደግሞ ህጋዊ ከለላ የመስጠት አሁን በአደባባይ በአስቸኳይ ጊዜ አዋጅ ስላወጅን ምንም ነገር ቢደረግ በአስቸኳይ ጊዜ አዋጁ የተነሳ ነው ወደሚ የሚል ከዚህ በፊት የነበረውን ህግ መንግስት ህጉን እየጣሰ የራሱ ያለውን ህግ እየጣሰ ያደርግ የነበረውን ነገር አሁን ግን የሚጥሰው ህግ እንደሌለና የአስቸኳይ ጊዜ አዋጁን በማምጣቱ ይጥሳቸው የነበሩትን ህጎች በህገ ወጥ መንገድ መንግስት ይጥሰው የነበረውን ነገር አሁን በህጋዊ መንገድ መንግስት መንግስት እነዛ መብቶች የመጣስ የማሰጠት ነገር ነው የሚመስለኝ። ኮማንድ ፖስቷ ላይ ለመጨመሪያ ያህል ኮማንድ ፖስቱ ቃሉ ትንሽ ያው አሻሚ ነው። ምናልባት መንግስትም እንደዚህ አይነት ቃላት ብዙ ጊዜ የሚጠቀም ይመስለኛል። ግን አሁን ባለው ሁኔታ የሚመስለው የሲቪል የሆነው ወይም ደግሞ ሁላችንም የምናውቀው የህግ ተቋስ አስፈጻሚ፣ የህግ አውጪ ተቋማት፣ ሌሎችም እንዲሁ የመንግስት ዋና ዋና ተቋማት የሚሰሯቸው የነበሩ ስራዎች እንዳልተተው ወደ ወታደራዊና ወደ ደህንነት ስራው ወደ መሄድ ሙሉ ለሙሉ የሴኩሪቲ አይነት የደህንነት ስራዎች ወደዛ የሚመስል ነገር ነው ይመስለው። አቶ አለማየሁ፣ ከዚሁ ጋር የተያያዘ ጥያቄ ነው የማቀርብልዎት ከኮማንድ ፖስቱ እንግዲህ ሶሊያና አሻሚ የሆነ ትርጉም የሚሰጥ ነው ብላለችና፣ ምን አይነት መብት የሚሰጠው ይመስሎታል? ለዚህ ለኮማንድ ፖስት ምንስ ማለት ነው? ዘርዘር አድርገው ሲነግሩን፣ እንደው እርስዎ በአቃቤ ህግ ጽህፈት ቤትም ውስጥ የነበሩ እንደመሆኖ ኮማንድ ፖስት የሚባለው ነገር በጠቅላይ ሚኒስትሩ ስር ይሆናል የተባለውና እስቲ ስለ እሱ የሚገምቱትን ወይም የሚያውቁትን ማብራሪያ ያስጡን። በአንድ ሀገር ውስጥ ህግ ተርጓሚ፣ ህግ አስፈጻሚ እና ህግ አውጪ አካላት አሉ። የመንግስት ስልጣን በእንደዚህ መልክ ተከፋፍሎ ነው የሚሰራው። ህገ መንግስቱ መንግስቱ ላይ ህግን የመተረጎም ስልጣን ያለው የፍርድ ቤት እንደሆነ ይደነግጋል። አሁን የአስፈጻሚው አካል የበላይ አካል ጠቅላይ ሚኒስትሩ ነው፣ የሚኒስትሮች ምክር ቤት ነው። እንግዲህ ይሄንን ተግባር ልክ ይሄ ህጋዊ ስራዎችን ማከናወን፣ ሰዎችም ማሰር፣ ሰዎችም ወደ አይቶ ጉዳያቸውም በፍርድ አካል ነጻ መልቀቅ ወይም ፈርዶ ወደ እስር ቤት መክተት ህግ ተርጓሚው ስልጣን ነው። ምናልባት አሁን እነሱ እንዳሉት ህገ መንግስታዊ ስርዓቱን ለመናድ እንቅስቃሴዎችና ሀገሪቷን ጸጥታ አደጋ ላይ የሚጥል ተግባር የሚከናወንባቸው አካባቢዎች ላይ በጊዜውም ቢሆን ይህንን አይነት ተግባር ነጥሉ ለዚህ ለአስፈጻሚው አካል ጠቅላይ ሚኒስቴር ቢሮ ስለሚዋቀሉ ከፖሊስ ጦሩ ክፍል ሊሆን ይችላል ከደህንነት ተቋማት ሊሆኑ ይችላሉ። ሌሎች አባላቶችም ሊኖሩት ይችላሉ። በእነሱ አማካይነት ይህንን የፍርድ ቤት ይከወን የነበረውን ነገር እነሱ እንዲሰሩ የተፈለገ ይመስለኛል። ይሄ ደግሞ በደርግ ጊዜ አንድ ጊዜ ወጥቶ የነበረው አዛኮ አብዮታዊ ዘመቻ ኮሚቴ የሚባል አዋጅ ነበረ ድሮ የወጣ በአስራ ዘጠኝ መቶ ሰባ ወይ ሰባ አንድ አካባቢ የወጣ አዋጅ ነው እና እዛ አዛኮ ላይ ማስረጃ ሳያገኝ እስከ ሶስት ወር ያስራል። ማስረጃ ካገኘ እስከ ሁለት ዓመት ያስራል የሚል ስልጣን የአቤት ዘመቻ ኮሚቴ ከወረዳ ጀምሮ ወደ ላይ የሚዋቀር ኮሚቴ እንደዚህ አይነት ስልጣን ሰጥቶ ብዙ ሰዎች በወጣ አዋጅ መሰረት እየታሰሩ ስቃይና መከራ የደርስባቸው ነበር። ትልቁን ውሳኔ ይሰጡ የነበሩ የአስፈጻቢ አካላቶቹ ነበሩ። ልክ የዛን አይነት ስራ ተግባር ለማከናወን አሁንም በዚህ በፍርድ ቤት ውስጥ ከሚያልፍ ይህንን ተግባር እያየ ዳኝነትም እየሰጠ እያሰረም ይህን ተግባር የሚያከናውን ስራዎችን የሚሰራ ትልቅ ስልጣን ያለው የአስፈጻሚ አካል መመሰት ይገሰኛል። ይሄ ዓላማው እና ነገር ግን አብዛኛውን ስናየው ከአሁን በፊት ሰዎች ከሕግ ውጭ ይገደላሉ። እነዚህ በሕገ መንግስት የተረጋገጡ መብቶች ሀሳብ በነጻነት የመግለጽ ሰላማዊ ሰልፍ የማድረግ ነገሮች ተገድበዋል። እንግዲህ አሁን ይሄ ይሄንን ተግባር የሚያከናውን በቋሚነት የተቋቋመ አንድ ቢሮ እንደማቋቋም ነው እንጂ ስራው እንኳን ሲከወን የቆየ ይመስለኛል። እና ወይዘሪት ሶሊያና እንግዲህ አንድ አገር በአስቸኳይ ጊዜ አዋጅ ስር ለስድስት ወር የሚዘልቅ ነው። እንግዲህ አስቸኳይ ጊዜ አዋጁ በአስቸኳይ ጊዜ አዋጅ ስር ስትወድቅ ለዛች ሀገር ምን አይነት ትርጉም ያሰጣል ወይም ምን ማለት ነው? ሁለት ነገሮችን ማየት እንችላለን። አንደኛው ያው በህገ መንግስቱ እንደተጠቀሰው አንድ ሀገር አስቸኳይ ጊዜ አዋጅ ውስጥ ነው ማለት አገሪቷ ላይ አስፈሪ የሆነ በትክክልም ደግሞ እንደ ሀገርም ህልውናን መቀጠል ማያስችል አደጋ አለ ማለት ነው ማለት ነው። ስለዚህ አይ ቲንክ በተዘዋዋሪ ሁኔታ ቀጥተኛ ባልሆነ መንገድ ይህንን እያመነ ይመስለኛል መንግስት አሁን ባለ ሁኔታ የሰላም የህልውናን ጉዳዮች አስመልክቶ ኢትዮጵያ ውስጥ በትክክል በጣም ከፍተኛ ችግር እንዳለ ያመኑበት ነው ብሎም ሚመስለኝ ምክንያቱም ይሄ አዋጅ ከመውጣቱ ከሁለት ቀን በፊት መረጋጋት በጣም በተለያዩ የአገሪቱ አካባቢዎች አለ፣ ሁኔታዎች ወደ ነበሩበት ሁኔታ እየተመለሱ ነው የሚሉ አይነት ዜናዎችም እየተሰሩ ነበርና እሱን አልመለሰውም። እንግዲህ ከዛ ጋር ተያይዞ ሌሎች ሌሎች ጉዳዮች አሉ። በአለም አቀፍ ግንኙነት ላይ የሚያመጣው የራሱ ተጽዕኖ አለው። መንግስትም ደግሞ የተረጋጋች ሀገር ነው የምመራው እና ስለዚህም አጋርነቴ ከሌሎች አለም አቀፍ ድርጅቶች፣ ሀገሮች እና ሌሎች ተቋማት ጋር የሚቀጥለው በዛ የተነሳ ነው የሚለውንም ነገር ጥላ የሚያጠላበት ይመስለኛል። በዋናነት ሀገር ውስጥ ስላለው ሕዝብ በጣም አሸማቃቂ ነው። በጣም ያስደነግጣል። ምክንያቱም በዚህ የተነሳ ዝርዝሩ በአዋጁ ላይ የተቀመጠውን ዝርዝር የሚያጠና ሕዝብ አይኖርም። እነዛ ቢሆን ደግሞ ዝርዝሩ በጣም ብዙ ክፍተቶች አሉት። የትኛው ስህተት እንደሆነ የትኛው ትክክል እንደሆነ የትኛው መጽ ማነሳሳት እንደሆነ የትኛው አለም እንደሆነ የማይታወቅበትን አይነት ሁኔታ ፍርሃትን በጣም ይፈጥር ይመስለኛል። በዓለም አቀፍ ደረጃ ግን እንዳልኩት ቀደም እንዳልኩት በኢንቨስትመንት ከውጭ በሚመጡ ሀገራትም ኢንቨስት በሚያደርጉ ኢትዮጵያ ላይ ባሉትም ላይ ተጽዕኖ ይኖረዋል። እሱን ከዚህ በፊትም በነበሩት ቀናት አይተናል በተደጋጋሚ የኢንቨስትመንት ቦታዎች ተጠቁ በሚል ብዙ የአለም አቀፍ ሚዲያዎች የዘገቡት ነው አለም አቀፍ ግንኙነቶችን የሀገሪቷን መረጋጋት የተረጋጋች በምስራቅ አፍሪካ የሚለውንም ነገር ጥያቄ ውስጥ የሚከት ነው የሚመስለኝ አቶ አለማየሁ በዚህ ላይ የሚጨምሩት አለ እንደው አጠር አድርገው ለአንድ ሀገር አስቸኳይ ጊዜ አዋጅ ስር ናት ማለት ለአንድ ሀገር የሚሰጠው ትርጉም ምን እንደሆነ ጠቅላይ ሚኒስትሩም ሆነ ከ ሌሎቹ ባለስልጣኖች እንደተረዳ ነው። ያው በፊት ለፊት በአደባባይ እንደሰጡት ህገ መንግስታዊ ስርዓቱ አደጋ ውስጥ ነው ያለው፣ አገሪቱ አደጋ ውስጥ ናት ያለችው ብለው ነው መግለጫቸውን የሚጀምሩት እና ከዚህ መረዳት የሚቻለው የተረጋጋ እና የሁሉ ነገር ሰላም የሌለበት ሀገር ላይ እንዳለ ነው የምልክት የሚሰጠው እና ይሄ ሌላኛው ነገር በዜጎች ላይ ከመንግስቱ ባሻገር በዜጎች ላይ የሚፈጥረውን ነገር አለ ይሄ እንግዲህ ሁልጊዜ ከዚህ በፊት እንዳየነው የሽብርተኝነትን አዋጅ ባየን ጊዜ ለትርጉም በተጋለጠበት መንገድ ሰዎች በዛ ምክንያት ተቃውሟቸውን በመግለጻቸው ምክንያት ጥቃትና ችግር ሲደርስባቸው አይተናል። አሁንም ይሄ መሰረት አድርጎ ሰዎች ከማንኛቸውም እንቅስቃሴዎች እንዲገደቡ ይሆናሉ። ከዚህ ከማንኛቸውም እንቅስቃሴዎች ከመገደብ ባሻገር በሚያውቁት መንገድ ሕጋዊ ስራ አከናወን ብለው ጥቃት ሊደርስባቸው ይችላል። የመንግስት ጥቃት ሊደርስባቸው ይችላል። ይሄን አይነት ያለመረጋጋት የመፍጠር ሁኔታ ይኖረዋል። ይሄ አስቸኳይ ጊዜ አዋጅ አስከትሎ የሚመጣው ነገር ይህ የመሳሰሉ ነገሮች ናቸው። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ወቅታዊ ውይይታችን ይቀጥላል። በተለያዩ ወቅታዊ ጉዳዮች በተለይም ኢትዮጵያ በተለያዩ ክፍሎች የተቀሰቀሰውን ህዝባዊ አመፅ የደረሱ ጉዳቶችን በተመለከተ የምናሰማው ተከታታይ ውይይት አካል ነው። ቀጥሎ የሚሰማው አዲስ አቅጣጫ ለመጪዋ ኢትዮጵያ በሚል ርዕስ አገሪቱ ከገባችበት አጣብቂኝ ትወጣ ዘንድ የሚያግዙ ያሏቸውንና የዘለቄታውን ቀጣይ አቅጣጫዎች የጠቆሙ ጭብጦችን ያካተተ ጽሑፋቸው መነሻነት ኢኒሺቲቭ አፍሪካ ከተባለው መንግስታዊ ያልሆነ ድርጅት ስራ አስፈጻሚ ዲሬክተር ከአቶ ክቡር ገና ጋር የተካሄደ ቃለ ምልልስ ሁለተኛ ክፍል ነው የሚቀርበው። አሉላ ከበደ ነው አዘጋጅና ቅራፊው። ባለፈው አርብ ውይይቱን አካሄዶ ሲያበቃ እልባት አድርጎ ነበር። ከዛ እልባት ይነሳል። አቶ ክቡር በርካታ ጥያቄዎች እንድናነሳ ይጠይቃል። የተነሱ ነጥቦች ራሳቸው ሌላ ጥያቄ ይወልዳሉ። እስኪ በጽሑፉ ጎላ ጎላ ያሉትን እናንሳ። የህዝብ ተሳትፎና አመኔታን ደጋግመው አንስተዋል። አሁን በሚታዩት ግጭቶች ሰዎች እየተገደሉ ነው። ንብረት እየወደመ ነው። እሳት እየተነሳ ነው። አንደኛው ጉዳት ሌላ ጉዳት እያስከተለና ወደ ተባባሰ አዝማሚያ እየሄደ መሆኑን እያየን ነው። በእርግጥ በስልጣን ላይ ያለው ኃይል፣ በአመራር ላይ ያሉት ኃይሎች ይህን ሁኔታ በቅጡ ተረድተውታል ወይ? እሳትን ከማጥፋት ባሻገር በእርግጥ ሁነኛ መልስ እንደሚጠይቅ ተረድተውታል ወይ? ከሚያደርጓቸው ከሚወስዷቸው እርምጃዎች አገሪቱ እየሄደች ያለችበትን ሁኔታ ይረዱታል ወይ? በርሶ እይታ ችግር የመጣ ባለመረዳታቸው ነው እንጂ ቢረዱት ኖሮ መፍትሔ ሊሆኑ የሚችሉ ሀሳቦችን ወይም ደግሞ ስራዎችን ይሰሩ ነበረ። እነዚህ ችግሮች በአሁኑ ወቅት በግልጽ ወጥተዋል፣ እየወጡ ነው ያሉት። ስለዚህ መደበቅ አይቻልም። እነዚህን ችግሮች ተጋፍቶ ማየት ያስፈልጋል። በአስተዳደርም በኩል ስንወስድ እነዚህ ዛሬ አገሩ የሀገሪቷ መሪዎች በፓርቲ ተቋቁሞ እያንዳንዳቸው የክልል ፓርቲዎች አሰራራቸውን እንደገና መመልከት የሚኖርባቸው ሁኔታ ተፈጥሯል። ምክንያቱም ጥያቄው ከህዝባቸው እየመጣ ነው። የአማራ ንቅናቄ እየጠየቀ ነው፣ እንደዚሁም ደግሞ የኦሮሞ ፓርቲ ንቅናቄ እንደዚሁ እየጠየቀ ነው ያለው። ምክንያቱም እኔም ስትወክል አላየህም የሚለው ጥያቄ ወይም ደግሞ እኔም ብቻ ሳይሆን ጠቅላላ ለኢትዮጵያ የሚመጡ ጥያቄዎች በሙሉ የሁላችንም ጥቅም ሊያስጠብቁ በማይችሉበት ሁኔታ እየመጡ ነው። አንተ ደግሞ ፓርቲውን ማለት ነው፣ ፓርቲው ደግሞ እነዚህን በመቀበል ለህዝቡ በቀጥታ እንደ ዜና አመላላሽ እያቀረብክ ነው የሚለው ጥያቄዎች እየበዙ ነው ያሉት። ስለዚህ በመንግስት ደረጃ ላይ የተቀመጡ ሰዎች እነዚህን ችግሮች አያውቋቸውም ብዬ አላምንም። ነገር ግን ማየት ያለብን እነዚህ ሰዎች በመጀመሪያ እንዴት እዛ ስልጣን ላይ ሊደርሱ ቻሉ የሚለውን እነዚህ ሰዎች ከመጀመሪያውኑ ሲመጡ ለህዝባቸው ነው የቆሙት ወይስ ለራሳቸው ጥቅም ነው የቆሙት የሚለውን ጥያቄ መመለስ ያስፈልጋል። ለህዝብ ከቆሙ ከህዝብ የሚመጡትን ጥያቄዎች መመለስ ግዴታቸው ነበረ። እነዛ ጥያቄዎች አልተመለሱም። አሁንም የምናየው በኦሮሚያም፣ በአማራም በሌሎችም ክልሎች የምናየው እነዚህ ጥያቄዎች ሳይመለሱ ቀርተዋል ነው ምን ለማለት ነው የምፈልገው የኢትዮጵያን አጠቃላይ ሁኔታ ባለፉት ሀያ አመታት ስንወስድ ብዙ ለውጦች አይዘናል በብዙ አቅጣጫ ነገር እነዛ በብዙ አቅጣጫ የታዩት ለውጦች በበጎም ወይም ደግሞ በመጥፎም ሊተረጎሙ የሚችሉ የሚያጥፋቸው አንድ የፖለቲካ መረብ ነው። ያ የፖለቲካ መረብ መቀደድ እና መበጣጠት ሲጀምር ጥሩውንም እንደዛው ይበትነዋል እና በሌላ አነጋገር ምንድን ነው እዚህ ጽሑፍ በሀሳብ ደረጃ ለማቅረብም የፈለኩት ምንድን ነው በሚቀጥሉት ስድስት ወራት ወይም ደግሞ አመት ውስጥ ሊወሰዱ የሚገባቸው ነጥቦች ምንድን ናቸው የሚለው ላይ ነው። አንደኛ፣ ችግሩን በደንብ እንረዳ ነው። ሁለተኛ፣ የችግሩ ማባባሻ ሊሆኑ የሚችሉ የህዝብ ደህንነት፣ የወታደሩ ጥቃት መቆም አለበት። ያ ነው ህዝብ እምነት እንዲፈጥር የሚያደርገው በሌትና ዴሞክራሲ ፌዴራሊዝም ውስጥ ሊኖሩ የሚገባቸው እምነት በእንግሊዝኛ ሎየልቲ የሚባለው ፌት ሎየልቲ እና ደግሞ ትረስት እነዚህ ከጠፉ ወይም አንዱ ከነዚህ ከጠፋ ያ ፌዴራል ሊዝም ሊሰራ የሚችል አይመስለኝም። ስለዚህ ነው ሁኔታዎች መመቻቸት መኖር ያለባቸው ለሁሉም እኩል መስራት መቻል አለን። አቶ ክቡር ቀደም ብሎ ያነሱት የችግሩም መሰረት በቅጡ መረዳት ወይም መገንዘብ ያሉት መጀመሪያ ላይ ይገኛል። ህገ መንግስቱ መመርመር፣ የጦር ሰራዊትና የጸጥታ ኃይሎች ወደ ካምፖቻቸው እንዲመለሱ ማድረግ፣ የህግ የበላይነት መከበር ይላሉ። አሁን ያነሱት ነጥብ ነው። በጎሳ ላይ ያተኮሩ ፓርቲዎች እንዳይበረታቱ አዲስ ምርጫና የተሀድሶ እርምጃዎች አስፈላጊነት፣ ነጻ መገናኛ ብዙሀንና ብሎም የጎሳ ማንነትን ያላንጠለጠለ አዲስ የመታወቂያ ካርድ እንዲወጣ ወይም እንዲሰጥ እስከሚለው ድረስ ይሄዳሉ። ሁሉንም በዝርዝር በጥልቀት መመርመር መመልከት አንችልምና እስኪ የህግ የበላይነት መከበር የሚለው ላይ እናትኮር። የብዙዎቹ ማሰሪያም ይመስላል። ተደጋግሞም ይነሳል። ፍትህ በእኩል ድርሻ ለዜጎች አልተሰጠም የሚለውን ጥያቄ ያቀፈ ይመስላል። አንድ ጥሩ አገር በህግ የበላይነት የሚመረኮዝ መሆን አለበት ይላሉ በጽሁፎ። እስኪ ፈታ ያድርጉት። እንግዲህ ከባህላችንም ስንነሳ በየወቅቱ የተቀመጡት መንግስታት ለህግ መከበር ከፍተኛ ቦታ ለመስጠት ሞክረዋል። ነገር ግን ሁሉም በያቅጣጫቸው ትክክለኛ ፍትህ ለህዝብ በእኩል ደረጃ አቅርቧል የሚለው አጠያያቂ። አሁን በተለይ ባለንበት ወቅት መረጃ በሰከንድ ከአንድ ቦታ ወደ አንድ ቦታ ሊሄድ በሚችልበት ወቅት እነዚህ ክስተቶች በአንድ ሊታዩ በሚችሉበት ወቅት የፍትህ ጉዳይ ከሌላውም ጉዳይ በበለጠ መታየት ይኖርበታል። ይህ እንግዲህ በግለሰቡ ደረጃ ስንወስደው ነው። ግን በግለሰቡም ደረጃ በፖለቲካም በኩል ስንወስደው ህግን የምንወስደው ለምሳሌ በፌዴራሊዝም ፌዴራል ውስጥ ያሉት መንግስታት ወይም ክልሎች እኩል ተሰሚነትም አላቸው ወይ? ህጉ ለሁሉም ባህሉን ጠብቆ ከባህል ጋር በተያያዘ መልኩ ክልል ውስጥ ሌላውን ሊጎዳ በማይችል መልኩ ሊካሄድ ሲችል፣ በሌላ በኩል ደግሞ ዩኒቨርስል የተባሉ ደንቦችን ደግሞ ይዞ ለሁሉም አንዱን ከአንዱ ሰዓት በልጥ ሊሰጥ በሚችል መልኩ መቀመጥ መቻል አለበት። እንግዲህ ምንድን ነው መርሳት የሌለብን ማየትም ያለብን ነገር ምንድን ነው? የኢትዮጵያ አሁን ያለው የመንግስት ስርዓት በእኔ አስተያየት እንዲያው ፖዚቲቭም ለመሆን ወርኪንግ ፕሮግረስ ነው ብዬ ነው ምገምጠው። በሂደት ላይ ያለ ስራ ነው ምገናል። በሂደት ላይ ያለ ነው። በአንድ ሚሊያርድ አይችም። ወደፊትም እንደዚህ እየተስተካከለ እየተስተካከለ መሄድ መቻል አለበታል። ለምሳሌ የፍትህን ነገር ስንወስድ የስልጠር ጉዳይ አለ። የዳኞች ሩቀት እውቀትና የዳኞች ችሎታ ከአገሪቷ ኢኮኖሚም በለው ከሀገሪቷም የፖለቲካ እድገት ጋር አብረው መሄድ መቻል አለበት። አስተዳደሩም በዛ መልኩ መንቀሳቀስና ማደግም መቻል አለበት። የህዝብም እምነት እንደዚሁ በዚህ ኢንስቲቱሽን እንበለው በዚህም ድርጅት ውስጥ ማመንና አብሮ መጎልበት ያለበት ይመስለኛል። እና በእኔ አስተያየት እነዚህ የጠቀስኳቸው አንዳንዶቹ ፈረንጆች የሚላሉ ፐርሰፕሽንም ናቸው ሊሰጡ የሚችሉ ለህዝብ ሊሰጡ የሚችሉ ስሜቶችን ሊታዩ እና ህዝብ ዚዳ ፍትህ አላገኝም ብሎ ካሰበና ካመነ ምንም እንኳን ያ ድርጅት ፍትህ ለመስጠት ችሎታ ማቀ ቢኖረው የህዝብ አመኔታ ካልተጨመረበት ሊሰራ አይችልም። በዛ መልኩ መታየት መቻል አለበት። መልካም ከተነሱት ዝርዝሮች ውስጥ አንድ ሌላ አንኳር ነጥብ እናንሳ። አቶ ክቡር የአዲስ ምርጫ አስፈላጊነትንና የተሀድሶ እርምጃዎችን ይጠቅሳሉ። አገሪቱ ከገባችበት አጣብቅኝ የምትወጣበት ወደ አልተፈለገ ትርምስም ከመግባት የምድንበትና ወደ ተሻለ አቅጣጫ ለማምራት ከስምንቱ አስፈላጊ ካሏቸው ውስጥ አንዱ ነው። እንዴት ይካሄዳል? እንዴት ስውን ሊሆን ይችላል? ይህ ሀሳብ አዲስ የምርጫ ሂደት ይፋ እንዲደረግ እንዲሁም የተሐድሶ እርምጃ እንዲወሰድ ጠይቀዋል። በመሰረት ይህ ምርጫ ሲደረግ ምርጫን በትክክል የሚያስተዳድርና ነጻና ፍትሐዊ በሆነ መልኩ ምርጫው እንዲካሄድ የሚያደርግ አካል ያስፈልጋል። አንዱ ይሄ ነው። ባለፉት ምርጫ ጊዜያቶች እንደሚታወቅ፣ ይሄ አካል ብዙ አጠያያቂ፣ አስቸጋሪ እንደነበረ ግልጽ ነው። ወደ ምርጫው ከመሄዳችን በፊት ግን ምርጫው በምን መልኩ ይካሄድ የሚለውን መመልከት አስፈላጊ መስለ ይታየኛል። ምክንያቱም ያለፈውን ምርጫ ስንወስድ እንደዚሁ ምንም እንኳን አህዟ ተገቤ ባይኖርም ኢህአዴግ ፓርላማ ውስጥ መቶ በመቶ ወንበር የያዘ ቢሆንም በስርዓቱ ነገር ግን መቶ በመቶ የኢትዮጵያ ሕዝብ መርጦታል ማለት አይደለም። ስልሳ በመቶ ቢመርጠው እና አርባ በመቶ ግን ተመርጠው የዛ አርባ በመቶ ድምፅ ዛሬ ፓርላማ ውስጥ አይሰማም፣ አይደመጥም፣ የለም። ስለዚህ ምርጫው መደረጉ ብቻ ሳይሆን የምርጫው አካሄድ ለወደፊቷ የምንገነባት ኢትዮጵያ የሁሉንም ድምፅ ያሰማ በሚችል መልኩ ወይም የአብዛኛውን እንደዚህም ብሎ የአንድም ብቻ አሸመተ የተባለውን ብቻ ሳይሆን ሌሎችን በመጠኑም ቢሆን ድምፃቸው ተሰምቶ ነገር ግን በአሁን ባለው ስርዓት ፓርላማ ውስጥ የሚመጡ ያልቻሉትን ለማስመጣት በሚል መልኩ እንደገና መዋቅር መቻል አለበት። ብዙ ሀገሮች እየተተራደሩ የተተዳደሩ ይሄዳሉ። እንግዲህ ብዙ ጊዜ ምንድነው የሚባለው? ጊዜ እኔ አስታውሳለሁ ይህን ጥያቄ ለረጅም ጊዜ አንስቸው ነበረ እና የሚሰጠው መልስ እንግዲህ የዛሬ ሀያ አምስት ሰላሳ ዓመት ታስታውሱ እንደሆነ የጣሊያን መንግስት በየስድስት ወሩ በየአስር ወሩ ይለወጥ ነበር እና ምንድን ነው የተሰጠው መልስ ይታውሳለሁ። በወቅቱ የነበሩ አስተያየቶች እንደ እንደ ጣሊያን መንግስት በየአስር ወሩ አዳዲስ መንግስት ነው ሊቋቋም ከሆነማ ምን መንግስት አለ እድገቱም ምንም ሊኖር አይችልም የሚል አይነት አስተያየት መጥቶ ነበረ። በእርግጥም እሱ አስተያየት በቀላሉ ዝም ብሎ ሊታወቅ አይችልም ነገር ግን በጣም የተለያዩ ግዛት እና ህዝብ በተለያየ መልኩ የሚንቀሳቀስበት ሀገር ውስጥ የአብዛኛዎቹ የፖለቲካ ድምጽ መሰማት የሚችልበት ሁኔታ መፈጠር መቻል አለበት። አለዚያ ቅድም ያልኩት አይነት ነገር እና አሁን የደረስንበት ደረጃ ላይ እንደርሳለን። ያም ላይ የሚያመጣውም ችግር ካለ በሌላ በኩል ግን በሰላምና የፖለቲካን ስታብሊቲ በመስጠት ሊተካ ስለሚችል ይሄ አስፈላጊነት መረሳት ወይም ደግሞ መትር አለበት አይመስለኝም፣ ብያምናል ነው አቶ ክቡር ስምንቱ ነጥቦች ምናልባትም ዘለግ ያለ ሰዓት ወስደን ይበልጥ እንድነጋገር ይጋብዛሉ። እዚህ ፕሮግራም ዋና ዓላማ አድማጮች በያሉበት እንዲነጋገሩ ያፈለቁትንም ሀሳብ ወደ አዎንታዊ የተሻለ ሁኔታ ወደሚፈጥር አዝማሚያ እንዴት ማምራት እንችላለን፣ ከመርፈዱ በፊት የባሰ ከትላንቱም የከፋ የሰዎች እልቂት የማይፈጸምበት ሁኔታ እንዴት ይፈጠራል የሚለው ነው እና በዚህ መነሻ ሌሎች የሚወያዩ ይመስለኛል። እርስዎ በጽሁፎ መዝጊያ ያነሱትን የመጨረሻ ነጥብ የውይይታችንን መቋጫ እናድርግ። ይህ ድራማ እንግሊዝኛውን ግርድፍ ነው ወደ አማርኛ የምመልሰው እንደምን በጎ ፍጻሜ ሊኖረው ይችል ይሆን ሲሉ ይጠይቁና እያንዳንዳችን ምርጫ አለንና በቀጥታም በንቃትም ስንሳተፍ መሆኑን አገራችን አንድነቷም የብዙዎች ፍላጎትም የሚጠበቅባት ልትሆን የምትችለው ይላሉ። እናም የማህታማ ጋንዲን አንድ ጥቅስ ዛሬ የምናደርገው ለነገው ውጤት ወሳኝ ነው ካሉ በኋላ ምን ማድረግ ትፈልጋለህ ሲሉ ይጠይቃሉ አንባቢዋን። ይሄ ጽሁፎ አንዱ ማሳያም ሊሆን ይችላል። እነኝም አውቄ ነው ይሄን ጥያቄ የማነሳለሁት። እርስዎስ ምን ያደርጋሉ? እኔ አንዳንድ አንዳንድ ሰዎች ምን አስተያየት ይሰጣሉ፣ የት ነበርክ እስከ ዛሬ የሚለዋሉ። እኔ ሳየው ራሴን እውነትን በቂ አልሰራውም ብዬ ነው ምደምጠው አንድ ግለሰብ የጻፈልኝ አይቼ ነው። እንዴ አንተ እስከ ዛሬ የት ነበርክ? አሁንማ ነገር ከተበላሸ በኋላ ብትመጣ ነው የሚለው። እውነቱን ነው በቂ አልሰራም። ለሁን እንኳን ደርቻለሁ ብዬ ነበር የምገምተው። አሁንም ሳ እውነትም ገና ብዙ ይቀረኛል። ስለዚህ እኔ ላረግ የምችላቸው ለምሳሌ ሀሳብ ለመስጠትም ሆነ እንደዚሁም ደግሞ ይሄንን ሀሳብ ይዘው ድርጅት የሚያቋቁሙም ካሉ እዛ ድርጅት ውስጥ በመርዳትም ሆነ ሌሎቹም ደግሞ ለመለወቅ ማበረታታት የሚያስፈልጋቸው ካሉ እሱንም ለማበረታታት ዝግጁ ነው ብዬ ነው የምገምተው። ሴ በዚህ ይቀጥላል ብዬ ነው የምገምተው። አመሰግናለሁ የእርስዎንም ጥያቄ ምላሹንም ጭምር ለአድማጮች ስላሸጋገር በዚህ ሰዓት ይህም ፕሮግራም የሚከታተሉ አድማጭ የሚናፍቁትን ነገር ለማየት ምን ያደርጋሉ? በያላችሁበት ተወያዩ፣ አድማጮቻችን አስተያየቶቻችሁንም አድርሱን። አቶ ክቡር ገና አዲስ ራዕይ ለአዲሲቱ ኢትዮጵያ በሚል በእንግሊዝኛ ጽፋ ያቀረቡትን በኢትዮጵያ ወቅታዊ ጉዳዮች ላይ ያተኮረ ጽሁፍ መነሻ በማድረግ ለሰጡኝ ቃለ ምልልስ ለጊዜው አመሰግናለሁ። መልሰን በሌላ ርዕስ እንደምናገኘው ተስፋ አድርጋለሁ። እግዚአብሔር ይስጥልኝ። ለምሽቱ የያዝነው ሌላ ውይይት ደግሞ መጪው የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ሂደት ላይ የሚያተኩር ነው። በዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ሁለተኛ ዙር ክርክር በትናንቱ ምሽት በመካከለኛው ምዕራብ ዩናይትድ ስቴትሷ ሚዙሪ ክፍለ ግዛት ዋና ከተማ ሴን ሉዊስ የአሜሪካ ዩኒቨርስቲ ተካሂዷል። የሁለቱ ዋና ዋና የፖለቲካ ፓርቲዎች እጩዎች ዲሞክራቷ ሴናተር ሂለሪ ክሊንተንና የሪፐብሊካኑ እጩ ዶናልድ ትራምፕ ክርክር የምርጫውን ሂደት ሳቢነት ያህል አነጋጋሪ ነበረ። ኃይለ ቃላት ጭምር የተሰሙበት የትናንቱ ክርክር ዛሬ ሙሉውን ዩናይትድ ስቴትስ መገናኛ ብዙኃን ማለት ይቻላል ሞገዱን አጨናንቆ ውሏል። መሰንበቻውንም እዚሁ ላይ እንደሚያቆያቸው ተገምቷል። የህግ ጭብቶች ጭምር የተነሱበትን ክርክር ይዘት እንዲተነትኑለት አሉላ ከበደ በዋሽንግተን ዲሲ ጆርጅ ዋሽንግተን ዩኒቨርሲቲ የህግ መምህር የሆኑትን አቶ ዮሐንስ አሰፋን አነጋግሯል። ወደ ውይይቱ። አቶ ዮሐንስ አሰፋ በቅድሚያ ለጊዜው አመሰግናለሁ። አመሰግናለሁ ለዚህ ስላቀረብከኝ አቶ ዮሐንስ፣ ከህግ ባለሙያነቶ በተጨማሪ የህግ ጉዳዮችም የተነሱበት ክርክር ነው። የትላንት ምሽቱ ፕሬዚዳንታዊ ክርክር ለየት ያለ ገጽታ ነበረው። ለረጅም አመታት የዩናይትድ ስቴትስ ፕሬዚዳንታዊ ክርክሮችን እንደተከታተለ ሰው፣ ይልቁንም ደግሞ በፕሬዝዳንታዊ ምርጫ ዘመቻዎች በንቃት እንደሚሳተፍ ሰው በቅርበት ይሳተፉ እንደነበር አውቃለሁና ከዚህ ቀደም በነበሩ ፕሮግራሞቻችን ምን ተመለከቱ? የትላንቱን ክርክር እንዴት ታዘቡ? በጣም የሚገርም እና ለየት ያለ ክርክር ነው የነበረው። እኔ እንግዲህ አሜሪካን ሀገር ከመጣ ሀያ ስምንት አመት ሆኖኛል። ከቡሽ ዱካኪስ ሰማኒያ ስምንት በፈረንጆች አቆጣጠር ጀምሮ ክርክሮችን ተመልክቻለሁ። እድል አግኝቻለሁ ለመከታተል ከሀይ ስኩል ጀምሮ ማለት ነው። እንደዚህ አይነት በህይወቴ አጋጥሞኝ አያውቅም። በአሜሪካንም ህዝብ ታሪክ እንደዚህ አይነት ኖሮ የሚያውቅ አይመስለኝም። አንደኛ በጣም ስድብ እና ኃይለ ቃላት አዎ የበዛበት በዚህ በፕሬዚዳንት አመራረጥ ደረጃ ቦታውን ያልጠበቀ የስድብ ክርክር ነው የነበረው። እንደዚያ የሚያስደነግጥ አይነት አቶ ዮሀንስ እስኪ ከዋና ገጽታው እንደርደር። ፕሬዚዳንታዊ ምርጫው ከ ሰላሳ ቀናት በታች የቀሩት ነው። በዚህ ጊዜ ማንን ልምረጥ የሚለው ውሳኔ ላይ ያበቃለት ውሳኔ ላይ ያልደረሱ ሴናተር ሂላሪ ክሊንተንም ሆኖ ዶናልድ ትራምፕ እኔን እንዲደግፉ ሰዎች አገኛለሁ ብለው እንዲጥሩ የሚጠበቅበት ክርክር ቅዳሜ ማለዳ ሾልኮ የወጣ የቪዲዮ ፊልም ከ አስር አመት በፊት ዶናልድ ትራምፕ የተናገሯቸው ሴቶችን በጸያፍ ቃላት የገለጹበት ቪዲዮ ሾልኮ ከወጣ በኋላ ከባድ ኪሳራ ደርሶባቸው ነው ወደዚህ ክርክር የመጡት። ደጋፊዎቻቸው የሆኑ የፓርቲያቸው አባላት ቀድሞ የነበራቸውን ድጋፍ በከፍተኛ ደረጃ እያጡ በነበሩበት ማግስት የተደረገ ክርክር ነው እና ከዛ አንጻር በመድረኩ ያሳዩትን የክርክር አቅም እንዴት ይገመግሙታል? በተጓዳኙ ደግሞ ሴናተር ሂላሪ ክሊንተን የተሻለ እድል ይዘው የመጡበት ክርክር መድረክ ነበር እና እንዴት ይገመግሙታል የሁለቱን አፈጻጸም? አዎ እውነት ነው። ይሄ ክርክር ትልቅ ሚኒንግ አለው ለሁለቱ፣ እንዳልከው ሂልሪ በዚህ በወጣው በቪዲዮው ምክንያት ሂልሪ ክሊንተን ያሉበት ቦታ ጠንከር ያለ ቦታ ነው። ምክንያቱም አሁን አቴንሽኑ ወደ ዶናልድ ትራምፕ ላይ ነው እና እነዚህን ጥያቄዎች መመለስ አለባቸው ተብሎ የቀረበ ስለሆነ እያፈገፈጉ ያለበት ሁኔታ ነበረ። መነሻው ከዛም አልፎ የመጀመሪያው ክርክር ላይ ሳይዘጋጁ የቀረቡት የሚል ሲሪየስ አይደሉም የሚል ብዙ ትችት ነበረ። ለዚህኛው አንደኛ በዶናልድ ትራምፕ በኩል ተዘጋጅቶ ቀርቧል የሚል አስተያየት አለ። ከበፊቱ የተሻለ ይህም ማለት ሲሪየስ ነው ለዚህ ምርጫ እና ምናልባት የተለየ ውጤት ሊያመጣ ይችላል የሚል አለ። ይህም ምን ያመጣል ማለት ነው? አሁን ሰሞኑን እንደምታየው ከሆነ የተለያዩ ትልልቅ የፓርቲ አባሎች፣ ሴኔተሮች እንደገና ሀሳባቸውን እየቀየሩ ነው። የሚደግፉበት ምክንያት በቪዲዮ ብቻ ሳይሆን ባለፈው ክርክር አለመዘጋጀት እና ራሱን በማዋረዱ ግን፣ ይሄ ክርክር አሁን በቀረበበት በረም ተዘጋጅ የተሻለ አቀራረብ ስለነበረው ምናልባት ለምርጫው የተቀናበረ ውድድር ያቀርብና ጥሩ ሊያመጣ ይችላል በሚል አስተያየት አለ በዛ በኩል በህልሪ በኩል ማን ያሸነፈ ክርክሩ ወይም በሚለው እንደተደረገው የሰው ድምፅ ህልሪ ያሸነፈች የሚል ነው። ሀምሳ ሶስት ፐርሰንት ለሱ አርባ ሰባት አርባ ስምንት ፐርሰንት ለሱ የሚል አስተያየት አለ። ህዝቡም በአጠቃላይ ግን የእሷም ደግሞ አቀራረብ የእርሳቸው የእሳቸው በጥንቃቄ ያቀረቡት ስም የቀረበባቸውን ጥያቄዎችን መልሰዋል። አነኛ ያው ህልሪ ክሊንተንም ቢሆን ድጋፍ ድጋፍ ያላቸው በጣም ጠንካራ አይደለም ሊያገኙ ከሚችሉት ላይ አልደረስም። ያለውም ያን ያህል ጠንካራ አይደለም። ምክንያቱም ከመጀመሪያውኑ ውድድር ላይ ዴሞክራቲክ ፓርቲ እያለ ጊዜ እንዳየነው ለሴኔተር በርኒ ሳንደርስ በጣም የሚደግፉ ሰዎች ነበሩ። ከዛ ሁሉም አልተመለሱም። የተለያዩ ታሪካዊ የሆኑ ነገሮች እሳቸውን ወደኋላ የሚጎትቱ ነገሮች ነበሩ። ኤክሳይትድ አልነበረም የዴሞክራቲክ ፓርቲ ቤዙም ቢሆን። እና አሁን በተነሱት ነገሮች ምክንያት የቪዲዮም ሆነ ያለፈው የመጀመሪያው የክርክር ውጤት የዲሞክራቲክ ፓርቲ ደጋፊዎች ሳይት መንታቸውን ጨምረዋል። ጥሩ ሁኔታ ላይ ይሆናሉ ተብሎ ተጠብቆ ነበር። አሁን ደግሞ በዚህኛው ክርክር ውጤት እንደዚሁ ጥሩ ክርክር ስላቀረቡ ድጋፋቸው እየጨመረ ይሄዳል። ይሄ ቪዲዮ በተለይ ሴቶች፣ ትልቅ ከተማዎች አካባቢ የሚኖሩ የተማሩ ሴቶች የበለጠ መጀመሪያውኑም ለሂልሪ ክሊንተን ነበር የሚደግፉት። አሁን የበለጠ ደግሞ ተጨማሪ ድጋፍ ያመጣሉ የሚል አስተያየት አለ። የሪፐብሊካን ፓርቲ አባላት የሆኑ ሴቶች ጭምር በዚህ ዶናልድ ትራምፕ በተተችበት ጸያፍ፣ በተናገሩበት ምግባራቸው ሳቢያ የእነሱንም ድጋፍ ያጣሉ ተብሎ እየተሰጋ ነው። አዎ እሱንም ጭምር ማለት ነው። ግን ዞሮ ዞሮ መጨረሻው ምንድን ነው? ይሄ ሀገር በጣም በአይዲዮሎጂ በአስተያየት የተከፋፈለ አገር ነው። ሪፐብሊካንና ዴሞክራቶች ፓርቲያቸው እንደሚደግፉት እንደዚህም ሆኖ ዶናልድ ትራምፕ እንደዚህ አይነት ስህተት እየሰራ ብዙ ሰዎች ዶናልድ ትራምፕ ብለው ሳይሆን ሪፐብሊካን ፓርቲ ብሎም ይመርጠዋሉ እና አሁንም ቢሆን ልዩነቱ የደጋፊዎች ቆጠራ ላይ እንደምታየ ፖሊንግ ዳታው እንደምታየው ብዙ የተራራቀ አይደለም። መሀል ላይ አምስት እስከ ስድስት ፐርሰንት የሚሆኑ ኢንዲፐንዳንቶች አሉ። ማለት ከሁለቱም ፓርቲ ያልወገኑ መካከለኛ፣ ብዙ ጊዜ የዚህን ሀገር ምርጫ የሚወስኑት እነሱ ናቸው። አሁን ጦርነቱ ለእነሱ ነው። የአብዛኛዎቹ ወደ ሂላሪ ክሊንተን ያዘነበሉ ይመስላል። ግን ወደፊት ወደኋላ ይላሉ አልጠበቅም። አቶ ዮሐንስ ይሄ ምናልባትም የእርሶን ሙያዊ እይታ የሚጋብዝ ነው። በደምሳሳው ለየት ያለ ምርጫ መሆኑ ኃይለ ቃላትና ስድብ አዘል አነጋገሮች ሁሉ የታዩበት ምናልባትም ጠንከር ያለ ክርክር በሚጠበቅበት ፕሬዚዳንታዊ ምርጫ ክርክር ከጥንካሬ ይልቅ አጉልነቱ ያየለበት በመሆኑ ብዙዎችን እያነጋገረ ነው። ዶናልድ ትራምፕ ተቀናቃኛቸውን እኔ ብመረጥ አሳስሮታለሁ፣ በህግ የሚጠየቁባቸው ጉዳዮች አሉ ሲሉ የህግ ምርመራ ሂደት ያካሄደውን የፌዴራል የወንጀል ምርመራ ምርመራ ቢሮ ውሳኔም ያጣጣለ አቀራረብ እርሳቸው ላይ የተለየ የህግ እርምጃ እንዲወሰድ ለማድረግ ዋና ስራቸው እንደሚያደርጉት ተናግረዋል። ያልተለመደ መሆኑ ብቻ ሳይሆን በህግ ዓይን ይሄ ምን ማለት ነው? አንደኛ ደረጃ የሚያሳዝነው ዶናልድ ትራምፕ የአሜሪካንን ህግና ስርዓት፣ ህገ መንግስት፣ አስተዳደር እና አሰራር አለማወቅ እና አለመገንዘብን የሚያሳይ ምክንያቱም ማንም ሰው እዚህ ሀገር በሱ ደረጃ ያለ ሰው ይሄ በጣም መሰረታዊ የሆነ ጉዳይ። አንድ ፕሬዚዳንት ሁሉ ስልጣን የለውም። ማንንም ሰው ከመሬት ተነስቶ ሊያሳስር እና ሊያስወነጅል አይችልም። ጥያቄው መጀመሪያው ምርመራ ላይ ከወጣው ሪፖርት ስህተት አለ ከተባለ ያ ስህተት እንደገና እንዲታይ ተደርጎ እንዳልኮ የፌደራል የወንጀል ምርመራ ድርጅት እንደገና እንዲያየው ሊደረግ ይችላል። ስፔሻል ፕሮሲኪተር ወይም ልዩ አቃቢ ሕግም ሊያዝና ሊመርጡም ይችላል። አሁን ተካሄደው ምርመራ ራሱን የቻለ ኢንዲፐንደንት የሆነ ምርመራ ነው የነበረው። እንዲያውም ዋናው የዚህ የፌዴራል የምርመራ ኃላፊ ሪፐብሊካን ነው። ራሱን የቻለ ነው፣ ገለልተኛ ሆኖ ስራው የሚጠይቀውን ኃላፊነት የሚወጣ ክፍል፣ በፖለቲካ ዝንባሌያቸውም ሪፐብሊካን ዘመም የሆኑ ናቸው። ለዚህ ጥያቄ የማያመቹው። አዎ እና አሁን ኦልሬዲ በዛ አልፎ የወጣውን ውሳኔ ማለትም ሂለሪ ክሊንተን ወንጀል አልሰራችም፣ በትክክልም አንዳንድ ነገሮች ባይሰሩ ከወንጀል የሚደርሱ ደረጃ አድሉ ስህተት የተሰሩት ብሎ ደምድሞ ወስኗል። የህግ መምህሩን አቶ ዮሀንስ አሰፋን እናመሰግናለን ለዛሬ ያሰናዳነው ዝግጅት በዚሁ ይጠናቀቃል። በስቱዲዮች ዝግጅታችንን የመራልን ንጉሱ ታምራኝ ነው። አብራችሁን ስለ ቆያችሁ እናመሰግናለን። ከአዲሱ አበበ ጋር ያስተናገድኳችሁ ቆንጅ ይታየነኝ። የትግርኛ ዝግጅት ይቀርባል። ደህና ደሩ